ቀደም ብሎ በመግቢያው እንደተዋወቀው የዛሬው የዲሞክራሲ በተግባር ፕሮግራም እንግዳ አቶ ሀብታሙ አያሌው ይባላሉ። የተቃዋሚው አንድነት ድርጅት የቀድሞ ቃል አቀባይ፣ በሽብር ወንጀል ተከሰው እስር ቤት በቆዩባቸው ሁለት ዓመታት በምርመራ ሳቢያ ደረሰብኝ ያሉት ከባድ ስቃይ አሁን ለሚገኙበት የጤና ቀውስም እንድዳረጋቸው ይናገራሉ። ወህኒ ቤቶች ውስጥ የሚፈጸሙ ጭካኔ የተመላባቸው ልዩ ልዩ የምርመራ አይነቶች በአብዛኞቹ እስረኞች ላይ ህልፈትን ጨምሮ ለተመሳሳይ የጤና ችግር መዳረጋቸውንም አቶ ሀብታሙ ያስረዳሉ። አቶ ሀብታሙ አያሌው በዚህ ፕሮግራም ላይ ስለ ምርመራ አይነቶች በዘረዘሩበት ወቅት የሰጡት ማብራሪያ እጅግ ዘግናይ በመሆኑ ህጻናት ልጆች እንዳያደምጡት የወላጆችን ትብብር እንጠይቃለን ይላል የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ። አቶ ሀብታሙ ደረሱብኝ ያሏቸውን በድሎች በሚዘረዝሩበትም ይጀምራል። እንግዲህ ኢትዮጵያ ውስጥ ለማንኛውም ኢትዮጵያዊ ዜጋ መታሰር የንቁ ዜግነቱ ምልክት ሆኗል። ከረጅም ጊዜ በፊት አንስቶ ወይም የኢህአዴግ ስራ በኢትዮጵያ ውስጥ ከመጣበት ጊዜ ጀምሮ የንቁ ዜጋ የመብት ጠያቂ ዜጋ መለያው መታሰር፣ መገደል፣ መሰደድ የመሳሰሉ ተግባራቶች እንደሆኑ ይታወቃል። እና እኔም ወደ ማዕከላዊ ከገባሁበት ጊዜ ጀምሮ እጅግ አስከፊ እስከ ዛሬም ድረስ ኅሊናዬንም ስጋዬንም ያቆሰለ ከባድ ግፍና በደል ተፈጽሞብኛል። ለብቻው ተነጥለው እንዲቆዩ የተደረገበት ጊዜ አለ። በጨለማ ቤት ለምሳሌ እንግዲህ ማዕከላዊው ስምንት ቤቶች አሉት። ግራውንድ ነው ወይም በመሬት ስር ያለ ቤት እጅግ በጣም የሚቀዘቅዝ፣ ከስሩ ባዶ የሆነና የመረጡትን ሰው ባስገቡበት ክፍል ውሃ ጭምር እየተሞላ በከፍተኛ ቅዝቃዜ ሰውነትህ እንዲጎዳ የሚያደርግ ነው። በነዚህ እስር ቤቶች ውስጥ በጣም አስከፊ የሚባሉ ሁለት ክፍሎች አሉ። በጣም ከሌላው በተለየ ሁኔታ የከፉ የሚባሉ ናቸው። አንዱ ሰባት ቁጥር ነው። ሁለተኛው ስምንት ቁጥር ነው። ስምንት ቁጥር አንድ ሰው ለብቻ የሚታሰርበት አራት የተለያዩ ክፍሎች አሉ። ቆሞ እግር እጅ መዘርጋት አይቻልም ከጥበቱ አንጻር በጀርባ ቀጥ ብሎ ከመተኛት ውጪ ወደ ጎን ወደዛ ማለት አማራጭ የማይሰጡ እጅግ ከባድ የጨለማ ቤቶች አሉ። ሁለተኛው ሰባት ቁጥርን የነበርኩበት ነው። በአንድ ክፍል ውስጥ እስከ አስራ ሶስት እና እስከ አስራ አምስት ድረስ የሚደርስ እስረኞች ተነባብረው እንዲታሰሩበት የሚደረግና ሁለቱ ግርግዳ ሽንት ቤት የሚጋሩ ናቸው እና ከፍተኛ የሆነ ሽታ አለው። እዛ በጣም እጅግ አስቸጋሪ የሆነ ክፍል ውስጥ ነው እኔ የቆየሁት አራቱንም ወራት የታሰርኩት። እዚህ ሰባት ቁጥር እየተባለ የሚጠራው ከስሩ የውሃ ታንከር የሆነ ውሃ የሚሞላበትና በግራና በቀኝ በሁለቱም በኩል ሽንት ቤት በአንድ በኩል ጣውላ የሚባለው እስር ቤት ሽንት ቤት ግርግዳ ይጋራል። በሌላኛው በኩል የሳይቤሪያ ሽንት ቤት የሚጋራ ከስር ደግሞ የውሃ ታንከር የሆነ እስር ቤት ነው። የቆየሁበት ጊዜ ሁሉ ከኔ ጋር ማስታወሳቸው በርከት ያሉ እስረኞች ለተወሰነ ጊዜ ቆይተዋል፣ እስከ አስራ አምስት የሚደርሱ ከዛ ግን ወዲያው የተወሰነ ጊዜ ከቆዩ በኋላ ተቀንሰው አራት ወሩን አምስት ልጆች ሆነን ነው የቆየ ነው። እስር ቤቶች ብዙ ጊዜ መጸዳጃ ችግሮች እንዳሏቸው ይነገራል። እናንተ በቀን ስንቴ ለመጸዳዳት ይፈቀድላችሁ እንደነበር ቢገልጹልኝ። እንግዲህ በማዕከላዊ አራት ወር ቆይታ ጊዜ ውስጥ በሳይቤሪያ የሚታሰር ማንኛውም ሰው በቀን ሁለት ጊዜ ጠዋት፣ እንግዲህ በኢትዮጵያ አቆጣጠር ከማለዳ ሲነጋ አስራ ሁለት ሰዓት ላይ ለአንድ ቤት አምስትም ሰው ይኑር አስር ሰውም ይኑር ለአንድ ቤት አስር ደቂቃ ይፈቀዳል። እዛው ግራውንድ ውስጥ ያሉት ሽንት ቤቶች ቁጥራቸው ሶስት ነው። በአስር ደቂቃ ውስጥ ለምሳሌ አስር ሰው ያለበት ክፍል አንዳንድ ደቂቃ ወይም ደግሞ ምናልባት በአማካኝ ሁለት ሁለት ደቂቃ ቢደርሰው ነው ማለት ነው። ስለዚህ በአስራ ሁለት ሰዓት ላይ በተፈጥሮ የሽንት ቤት የመቀመጥ ስሜቱ ቢኖረውም ባይኖረውም ከዛ በኋላ መውጣት ስለማይችል እስከ ምሽቱ አስራ ሁለት ሰዓት እንደገና ምንም መውጣት ስለማይችል ያለው አማራጭ በዛው ሰዓት በግድ አመጦም ቢሆን የሽንት ቤት መቀመጥ ነው። ከዛ ውጪ ጠዋት አስራ ሁለት ሰዓት ጀምሮ እስከ ማታ አስራ ሁለት ሰዓት በሩ ይዘጋል። መስኮት የለውም። የተፈጥሮ ብርሃን የሚባል አይገባም። እጅግ እንደ በረዶ የሚቀዘቅዝ ነው። ባለህ ልብስ ተጀባብነህ የምትቀመጠው ለምርመራ ተጠርተህ ተገረፈ እስከምትመለስ ድረስ ከዛ ውስጥ አትወጣም። ለምርመራ ስትወጣም በግራውንድ ውስጥ ለውስጥ ስለሚወስዱ የተፈጥሮ ብርሃን የምታይበት እድል የለም። ቀን ላይ ሽንት ከመጣብህ ውሃ ማሸጊያ በኢትዮጵያ ውስጥ በተለምዶ ሀይላንድ እየተባለ ነው የሚጠራው። የውሃ መያዣ ኮዳ አለ ባለአንድ ሌተር ነው ስለዚህ እሱ ከሞላብህ ወጥተህ መድፋት ስለማይቻል እሱ እንዳይሞላብህ ተጠንቅቀ ነው ሽንት የምትሸናው። ስለዚህ በቀን ውስጥ ሽንት መቋጠር አለብህ። ብላደርህ፣ ኩላሊትህ ከጥቅም ውጪ ይሆናል። ብዙ ጊዜ እንደዚህ አይነት ጉዳት ያጋጥማል። እኔ በአጋጣሚ ከነበርኩበት ክፍል ከተወሰነ ቆይታ በኋላ የሚፈልጉትን እስካልተናገርክ የሚያደርሷቸው የተለያዩ ድብደባዎች እና ጉዳቶች እንደተጠበቁ ሆነው ይህንኑ አስር ደቂቃ ሽንት ቤት መሄዱን በመከልከሌ ምክንያት በፌስታል እዛው የታሰርኩት ክፍል ውስጥ በፌስታል ለመጸዳዳት ሽንትም እየቆጠብኩኝ በአንድ ሌትር ሀይላንድ ውሃ በሚይዝ ቆዳ እየሸናው ለሽንት እሱን እየተጠቀምኩኝ፣ ይቅርታ ቃሉን በቀጥታ ይሄን ነው ልጠቀም የሚችለው በዚህ ሁኔታ ነበር የቆየሁት። የሁሉም እስረኛ ዕጣ ፈንታ ይሄው ነበረ። ወደ ምርመራው ጉዳይ ልመለስ። አቶ ሀብታሙ በእርሷ አስተያየት እጅግ ሰግጣጭ ናቸው የሚሏቸው የሰቆቃ አይነቶችን እስኪ አንድ ሁለት ሶስቱን ቢዘረዝሩልኝ። በጣም ከባድ ናቸው። ከሚፈጸሙ እጅግ ከባድ መከራዎች መካከል ለማመን በሚቸግር ሁኔታ የሰው ልጅ እንደ ክርስቶስ የሚሰቀልባቸው መስቀያ የሚባሉ ማንጠልጠያዎች አሉ። አንድ እስረኛ ተመርምሮ ሲመለስ መጀመሪያ የሚቀርብለት ጥያቄ ተሰቅለህ ነበር ወይ ወይስ አልተሰቀልክም? እሱም ሲመጣ ደግሞ ዛሬ ተሰቀልኩ ወይም ዛሬ አልተሰቀልኩም የሚለውን ነው መስማት ያለብህ ክንድና ክንድ የሚገባበት ማንጠልጠ ያለ እዛ ላይ ይንጠለጠልና፣ አንድ ሰው ሁለት ሌትር ውሃ የሚይዝ ፕላስቲክ ኮዳ ግልቱ ላይ ታስረው ይንጠለጠላ። ይሄ ከባድ ስቃይ ነው ያለው። በዚህ ምክንያት የተቆላሹ ልጆች አሉ። ለነሱ ሞራልና ይሄ የግል ጉዳይ በመሆኑ ስማቸውን ለመጥቀስ በጣም እቸገራለሁ። ነገር ግን የግድ ደግሞ አስፈላጊ በመሆኑ ለማስረጃ ደግሞ እጅግ ቡን ጠቃሚ በመሆኑ በማንኛውም ይሄንን ማስረጃ ለሚከታተሉ ሰዎች አድራሻቸውን እና ማንነታቸውን ለመግለጽ ግን በማንኛውም ጊዜ በእኔ በኩል ዝግጁ ነኝ። እነዚህን ሰዎች ማግኘት የሚፈልግ ሰው ቢኖር በተግባር በአካል ጉዳቱ የደረሰባቸውን ሰዎች ፣ ስለዚህ አንዱ እጅግ የሚዘገን ነው። ወንድ ልጅ በዚህ መልኩ ይቀጣል። መርማሪ ወንበሩ ጋር ተቀምጦ ተመርማሪው እጁን ወደኋላ ከታሰረ በኋላ እጁም እግሩም በካቴና ታስሮ ብልቱ በሲባጎ ታስሮ እየተጎተተ ተጎትቶ ሕመሙ ተሰምቶት ወደ መርማሪ ሲጠጋ ወደኋላ እንዲመለስ እየተመታ በዱላ ደግሞ በኤሌክትሪክ ጎማ እየተመታ ንገረን፣ ከማን ጋር ግንኙነት ነበረ ተብሎ ይጠየቃል። በዚህ ሁኔታ መራመድ የማይችሉ እጅጉን ከመጠን በላይ ብልታቸው አብጦ እግራቸውን መግጠም የማይችሉ ሲጮሁ የሚያጥሩ ልጆች ነበሩ። ራስን የሚያስት አንድ ቴክኒክ አለ። በተደጋጋሚ እኔ ላይ የተፈጸመም ነው። አንድ ቀዝቃዛ፣ እጅግ የሚቀዘቅዝ ግን ደግሞ በጣም ትንሽ ነገር በይዘቱ ሲታይ ትንሽ ነገር አለ። እሱን እዚህ መሀል አናቴ ላይ በጀርባ በኩል ይዞሩ ነው ያስቀምጡታል። የኩርኩም ያህል በስሱ በሱ መታ ያደርገዋል። በዛን ጊዜ ራስህን ትስት አለ። ራስህን ስትስት ምንድን የተፈጠረው የሚለውን አታቅም ከተወሰኑ ደቂቃዎች በኋላ ወይም ከተወሰኑ ሰዓታት በኋላ መንቃትህን አታውቅም። ሰዓታት ወይም ደግሞ ደቂቃዎች ነው ወይ ራስህን ስተ የቆየው የሚለውን አታውቅም። ምን እንደተፈጸመብህ አታውቅም። ተናግረህ ይሆን ወይ አልተናገርክ ይሆን የምታውቀው ነገር የለም። ይሄ ከባድ ነው። ምን እንደሆንክ ለመረዳት አስቸጋሪ ስለሆነ በኋላ በሂደት እድሉ ገጥሞ የመታከም እድል ካገኘ ጉዳዩ ለጊዜው ከሚያደርስብህ ጉዳት ማገገም ከቻልክ የምትረዳው ነው። አንዳንዶቹ ይህንም እድል ሳያገኝ በሕይወት መኖር መቆየት ያልቻሉና የሞቱም አሉ። ሌላው ግራና ቀኝ ኩላሊትህን በጣት እየወጉ እላሂላሽንትህን የምትሸና የማድረግ የሚወሰድ እርምጃ አለ። በተለይ መጀመሪያ በቁጥጥር ስር ሲያውሉ ፊታቸው ሸፍነው ወዳልታወቀ የስውር እስር ቤት የወሰዷቸውን ሰዎች እዛ ያልታወቀ የስውር እስር ቤት ውስጥ በእንደዚህ አይነት መልኩ ወንበር ላይ ታስሮ እላዩ ላይ እየተጸዳዳ እላዩ ላይ እየተጸዳዳ እነሱ ሲገቡ እንዳይሸታቸው አፍንጫቸውን በጨርቅ አስረው ማስክ አድርገው እየገቡ ስቃይ ፈጽመው ይወጣሉ። የሚፈልጉትን ነገር ጽፈው የሚሉትን ነገር እሺ ብሎ ከፈረመ በኋላ ወደ ማዕከላዊ ያመጡታል። የዚህ ሰለባ ከሆኑ መካከል በእንደዚህ አይነት መልኩ እንዲፈርሙ ከተደረጉ መካከል እነ አበበ ኦርጌሳን ማንሳት ይቻላል። እንዲህ አይነት ግፍ ከተፈጸመባቸው መካከል እነ ለእንጂ ሳለማየውን ማንሳት ይቻላል። እንዲህ አይነት እጅግ ሰቅጣጭ ስቃይ ከተፈጸመባቸው ሰዎች መካከል እነ የጎንደሮቹ እነ አንጋው ተገኝ፣ አግባው ሰጠኝ፣ እንግዳው ዋኘው እነ አባይ ዘውዱ የመሳሰሉ መከራ ይህንን ፈተና ያለፉ ልጆችን ማስታወስ ይቻላል። እና የአየር ኃይል ልጆችን በእንደዚሁ ተመሳሳይ ሁኔታዎች ውስጥ እንዳለፉ አስታውሳለሁ። እንግዲህ በጣም ከባድ እና ፈታኝ ከሚባሉት ይሄንን መካከል ይሄንን ልጠቅስ ብችልም፣ ሌሎች ግን መናገር የሚቸገርባቸው ኢትዮጵያዊነት የሚገድበኝ ኢትዮጵያዊ ጨዋነት የሚገድበኝ ላነሳቸውም አልችላቸው። ከዚህ ትንሽ ወጣ ያሉ ከሰብአዊነት ፍጹም ፍጹም ከሰብአዊነት ከሰብአዊ ርኅራሄ ውጭ የሆኑ ኢትዮጵያዊ ሃይማኖት ሙስሊምም ሁን ክርስቲያን ኢትዮጵያዊ ሃይማኖትህ ወይም እንዲሁ ኢትዮጵያዊነትህ ብቻ የማይፈቅድልህ ነውር የሚባሉ ተግባራት ይፈጸማሉ። ለወደዛ የሰቆቃ ቦታ ገብተን የታሰርን ሰዎች ያን መከራ የተቀበልን ሁሉ በአንድ ነገር የምንስማማ ይሄ ስርዓት በሚያደርስብን ስቃይ ስጋችን ላይ የደረሰው ጉዳት ሕሊናችን ላይ ከደረሰው ጉዳት ጋር ስናመዛዝነው ዱላቸው ስጋችንን፣ ስድብና ማዋረዳቸው አጥንታችንን የሚያደቅ ሕሊናችንን እጅግ የሚጎዳ ነበረ። እኛ የተገኘንበት ማህበረሰብ ምናልባት በኢትዮጵያ ውስጥ እቺ እነሱ አሁን የሚገዟት ሀገር እንድትፈጠር፣ እቺ እነሱ የሚገዟት ሀገር ነጻ ሆና እንድትኖር በየሜዳው በሁሉም የኢትዮጵያ ጥግ አንዲት ቦታ ሳይወሰኑ አንዲት መጠሪያ ሳይኖራቸው ኢትዮጵያዊ ነን ብለው በየቦታው ከተዋደቁ አያት ቅድመ አያቶች የተገኘን ሆነን ሳለ ልንሸለም ሲገባ የእነሱ ልጆች እየተባልን መሰቃየታችን ያሳዝናል። በኢትዮጵያ ታሪክ ውስጥ ሁልጊዜም ሲነሳ ይኖራል። ይሄ ስርዓት ቢያልፍም በታሪክ ውስጥ ግን የፈጸሙት ግፍ ሁልጊዜም እየተነሳ እንደሚቀጥል ይሰማኛል በእኔ በኩል። አቶ ሀብታሙ አያሌው፣ ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። አቶ ሀብታሙ አያሌው በታሰሩበት ወቅት በመንግስት የቀረበባቸው ክስ ሕጋዊውን የፖለቲካ ፓርቲ በሽፋንነት ተጠቅመው በአሸባሪነት ከተፈረጀው ግንቦት ሰባት ጋር በመገናኘት በሀገሪቱ የተለያዩ አካባቢዎች የሽብር ተግባር ለመፈጸም አሲረዋል፣ ይህንንም ደርሰንበታል ማለቱ አይዘነጋም። አድማጮች ቃለምልልሱ አልተቋጨም። ተከታዩ የፊታችን ቅዳሜ ይቀርባል። ተከታተሉ።